የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ በምስራቅ ወለጋ ዞን ኪረሙ ወረዳ ትናንት ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በጥቃቱ ከባድ መሳሪያዎችም ጥቅም ላይ መዋላቸውንና ዝርፊያም መፈጸሙን አንድ ነዋሪ ለዶይቼ ቬለ ተናግረዋል። ጅቡቲ ሕገወጥ የምትላቸው ስደተኞችን በቅርቡ ማባረር እንደምትጀምር አስታወቀች። ጅቡቲ የሚገኙ ሕገወጥ ስደተኞች እስከ ጎርጎሮሳዊው ሚያዚያ መጨረሻ ሀገሪቱን ለቀው እንዲወጡ የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አዟል። የፍልስጤሙ ፕሬዚዳንት ማህሙድ አባስ ሐማስ ጋዛ ውስጥ የያዛቸውን ታጋቾች በሙሉ እንዲለቅ ጠየቁ። ሐማስ ታጋቾቹን ይዞ መቆየቱ እስራኤል በፍልስጤም ጥቃቷን እንድትቀጥል ሰበብ ሆኗቷል ብለዋል። ዜናው በዝርዝር። በምስራቅ ወለጋ ዞን ኪረሙ ወረዳ ትናንት ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በጥቃቱ ከሞቱት ውስጥ ሰላማዊ ሰዎችና ሚሊሻዎች እንደሚገኙበት፣ ከባድ መሳሪያዎችም ጥቅም ላይ መዋላቸውንና ዝርፊያ መፈጸሙን አንድ ነዋሪ ለዶች በለ ተናግረዋል። ጉዳ ሜሻ ጉድጉዳ ዶላ ጀልቀበኒ ትናንት ጠዋት ከባድ መሳሪያ እንደ ድሽቃና ብሬን ታጥቀው ውጊያ ጀምሮ አርሶ አደሮችን ጨምሮ ሌሎች በመኖሪያ ቤታቸው ነው የተገደሉት። ሌሎች ደግሞ እርሻ አካባቢ ነው ህይወታቸው ያለፈው። ዘጠኝ ሰዎች በጥይት የተመቱ ሲሆን ስድስቱ ደግሞ በስለታማ መሳሪያ ነው ህይወታቸው ያለፈው። ጥቃቱን ካደረሱ በኋላ ከብትና በግን ጨምሮ የተለያዩ የቁም እንስሳትን ዘርፎ ነው የሄዱት። በወረዳው ጫቢ ተብሎ በሚጠራ ቦታ ስለደረሰው ስለዚሁ ጥቃት ዶይቼ ቬለ የጠየቃቸው የወረዳው ዋና አስተዳዳሪ አቶ ብርሃኑ ፈቃዱ ጥቃቱ መድረሱን አረጋግጠዋል። ጥቃት አድራሾቹም ጽንፈኛ ቡድን ሲሉ የጠሯቸው በአካባቢው ይንቀሳቀሳሉ ያሏቸው ኃይሎች ናቸው ብለዋል። ጋንዳ ባዴሳ ጫቢ ስንታላይ ትናንት ጠዋት ለአንድ ሰዓት ተኩል ገደማ ጮቢ ወይም በዴሳ በሚባል ቦታ ታጣቂዎቹ ተኩስ ከፍቶ የአስራ ሁለት ሰዎች ሕይወት ሲያልፍ ሶስት ሰዎች ደግሞ ቆስለዋል። እነዚህ ኃይሎች በተደጋጋሚ ጥቃት የሚያደርሱና ዘረፋ እየፈጸሙ የሚገኙ ኃይሎች ናቸው። የአሶሳ ወኪላችን ነጋሳ ደሳለኝ የላከልን ጥቃቱን የተመለከተው ዝርዝር ዘገባ በዜና መጽሔት ዝግጅታችን ይቀርባል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን 69 ሰዎች በአባ ሰንጋ በሽታ ተይዘው ወደ ሕክምና ተቋም መግባታቸውን የዞኑ ጤና መምሪያ ያስታወቀ። መምሪያው እንዳለው ሰዎቹ የአባ ሰንጋ በሽታ በተቀሰቀሰበት ሱሪ ወረዳ ኮካ ቀበሌ ውስጥ ትናንት ማክሰኞ ነው የታመሙት። ለህመም ሊዳረጉ የቻሉት በበሽታው የተጠቁ እንስሳትን በመብላታቸው ወይም ከእንስሳቱ ጋር ንክኪ በማድረጋቸው ሊሆን እንደሚችል የምዕራብ ኦሞ ዞን ጤና መምሪያ ኃላፊ አቶ ሺማጂ ጉሪጭማ ተናግረዋል። በአሁኑ ጊዜ ታማሚዎች እየታከሙ መሆናቸውን ኃላፊው ለዶችቨለ ተናግረዋል። ከአንትራክስ ጋር ተያያዘ ያለው ጉዳይ ያው ወደ ስልሳ ዘጠኝ ያህል ሰዎች ለሞት እድሉ ይሰፋል እና አሁን ላይ ህክምና አግኝቷቸው በጥሩ ጤንነት ላይ ናቸው። አሁን ያለው በአሁኑ ወቅት በወረዳው ከሶስት ሺህ በላይ ሰዎችን ለማከም የሚያስችሉ የእንክብልና የመርፌ መድኃኒቶች ወደ ስፍራው መላካቸውን ኃላፊው ተናግረዋል። በአሁኑ ጊዜ ህብረተሰቡ ጥንቃቄ እንዲያደርግ በመሰጠት ላይ ካለው የግንዛቤ ማስጨበጫ ጎን ለጎን በቀበሌው የስጋ ግብይት በጊዜያዊነት መታገዱንም ገልጸዋል። በሽታው ወደ አጎራባች ወረዳዎችና ክልሎች እንዳይዛመት ጥረት በመደረግ ላይ እንደሚገኝ የተናገሩት ኃላፊው እስካሁን ለ3625 የቀንድ ከብቶችና ለ150 ፍየሎች ክትባት መሰጠቱን ማስረዳታቸውን ሸዋንግዛው ወጋየው ከሐዋሳ ዘግቧል። በሱሪ ወረዳ ባለፈው አሙስ በተቀሰቀሰውና እስካሁንም ሙሉ በሙሉ በቁጥጥር ስር ባልዋለው የአባሰንጋ በሽታ የሰባት ሰዎች ህይወት ማለፉን ዶቼቨሌ የዞኑን አርብቶ አደር መምሪያ ኃላፊን በመጥቀስ ትናንት ዘግቧል ቧል። ጅቡቲ ህገ ወጥ የምትላቸው ስደተኞችን በቅርቡ ማባረር እንደምትጀምር አስታወቀች። የጅቡቲ ፕሬዚዳንት ኢስማኤል ኦማር ጉሌ አማካሪን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ጅቡቲ የሚገኙ ህገወጥ ስደተኞች በጎርጎሮሳዊ ሚያዝያ መጨረሻ ማለትም በአንድ ሳምንት ውስጥ አገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አዟል። ውሳኔውም በዋነኛነት የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑንም ተናግረዋል። አማካሪው በጅቡቲ ምን ያህል ህገ ወጥ ስደተኞች እንዳሉ ግን አልተናገሩም። ጅቡቲ ለበርካታ የኢትዮጵያ የሶማሊያና የኤርትራ ስደተኞች ወደ ሀብታሞቹ የመካከለኛው ምስራቅ ሀገራት መሸጋገሪያ ናት። የተባበሩት መንግስታት ድርጅት እንዳስታወቀው በጎርጎሮሳዊ 2004 ዓ ም ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ የ558 ስደተኞች ህይወት አልፏል። ይህ ዶይቼ ቨለ ዲደብሊው ነው። የፍልስጤም ፕሬዚዳንት ማህሙድ አባስ ሐማስ ጋዛ ውስጥ የያዛቸውን ታጋሾች በሙሉ እንዲለቅ ጠየቁ። ሐማስ ታጋቾቹን ይዞ መቆየቱ እስራኤል በፍልስጤም ጥቃቷን እንድትቀጥል ሰበብ ሆኗታል ብለዋል። አባስ ጥያቄውን ባቀረቡበት በዛሬ ዕለት እስራኤል በጋዛ ሰርጥ ባካሄደችው የአየር ጥቃት ቢያንስ 18 ሰዎች ተገድለዋል። አባስ ዛሬ በፍልስጤም አስተዳደር መቀመጫ ራማላ ውስጥ በተካሄደው ውይይት ላይ ዋጋ ከሚከፍሉት መካከል አንዱ እኔ ነኝ፣ ሕዝባችንም ዋጋ እየከፈለ ነው ሲሉ ከተናገሩ በኋላ ሰዎቹን አስረክቡ ብለዋል። እስራኤል በጋዛ ጥቃት ማካሄዷን የቀጠለችው ከሐማስ ጋር የደረሰችበትን የተኩሶ አቁም ስምምነት ከአምስት ሳምንት በፊት ካፈረሰች በኋላ ነው። በተኩሶ አቁም ወቅት ከጋዛ 33 ታጋቾች ሲለቀቁ ከእስራኤል ወህኒ ቤቶች ደግሞ 1800 ፍልስጤማውያን ተፈተው ነበረ። አባስና የፍልስጤም አስተዳደር ብዙውን ጊዜ ሐማስ የፍልስጤማውያንን አንድነት ዝቅ አድርጎ ይመለከታል ሲሉ ይከሳሉ። ሐማስ በበኩሉ አባስንና አስተዳደራቸውን ከእስራኤል ጋርና በዌስት ባንክ በሚካሄደው አፈና በመተባበር ይተቻቸዋል። የየመን ሁቴዎች ዛሬ ማለዳ ወደ ሰሜን እስራኤል የሚሳይል ጥቃት መሰንዘራቸውን አስታወቁ። የእስራኤል ጦር በበኩሉ ወደ እስራኤል የተወነጨፈው ሚሳይል በተሳካ ሁኔታ እንዲከሽፍ ተደርጓል ብሏል። በሌላ በኩል ሁቴዎች የአሜሪካንን ድሮን መጥተው መጣላቸውንም ተናግረዋል። የሁቲዎች ቃል አቀባይ ብርጋዴር ጀኔራል ያህያ ሳሪ አማጽያኑ ሀጂ በተባለ ግዛት ላይ ይበር የነበረ ኤምኪው ዘጠኝ ሪፐር የተባለ ድሮን መጥተው ጥለዋል ሲሉ ትናንት ማምሻውን ተናግረዋል። ቃል አቀባዩ አማጽያኑ ድሮኑን መጥተው የጣሉት በሀገር ውስጥ በተሰራ ሚሳይል ነው ብለዋል። የአሜሪካን ጦር ኃይል የድሮኑን መመታት እንደሚያውቅ አስታውቆ ተጨማሪ ማብራሪያ ከመስጠት ግን ተቆጥቧል። ሁቲዎች በየመን ጦርነት በተካሄድባቸው ባለፉት አስር ዓመታት 26 ኤምኪዩ 9 ድሮኖችን አውድመናል ይላሉ። ይህ በእንዲህ እንዳለ ዛሬ ማለዳ አሜሪካን ሁቲዎች ላይ ያነጣጠረ የአየር ጥቃት ማካሄድ መቀጠሏ ተዘግቧል። ይህም ከመጋቢት መጀመሪያ አንስቶ አሜሪካን በሁቲዎች ላይ የከፈተችው የአየር ጥቃት ዘመቻ አካል መሆኑም ተነግሯል። ሁቲዎች በሆዴይዳ በማሪብና ሳዓዳ የአየር ድብደባዎች ማካሄዳቸውን አረጋግጠዋል። በርካታ የሮማ ካቶሊካዊት ቤተ ክርስቲያን ምዕመናን በቅዱስ ጴጥሮስ ባሲሊካ በመገኘት በቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳት ፍራንሲስ ሞት የተሰማቸውን ሐዘን ሲገልጹና አስከሬናቸውን ሲሰናበቱ ውለው አምሽተዋል። በ88 ዓመታቸው ሰኞ ጠዋት ከዚህ ዓለም በሞት የተለዩት የርዕሰ ሊቃነ ጳጳሳት ፍራንሲስ አስክሬን ይኖሩበት ከነበረው ከነበረውና ካረፉበት ካዛ ሳንታ ማርታ በተባለው የእንግዳ ማረፊያ ከሚገኝ ጸሎት ቤት ወደ ቅዱስ ጴጥሮስ ባሲሊካ የተወሰደው ዛሬ ጠዋት ነበረ። ካዛ ሳንታ ማርታ ከቫቲካኑ ከቅዱስ ጴጥሮስ ባሲሊካ አጠገብ የሚገኝ ህንፃ ነው። ስነስርዓቱን የመሩትም አዲስ የቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳ ሰዓት እስኪመረጥ ድረስ በጊዜያዊነት ቫቲካንን የሚመሩት ካርዲናል ኬቪን ፋሪል ነበሩ። ቀድሞ በወጣው መርሃ ግብር መሰረት የፍራንሲስ አስከሬን ለህዝብ የሚታይበት የቅዱስ ጴጥሮስ ባሲሊካ ዛሬና ነገ እስከ እኩለ ሌሊት፣ አርብ ደግሞ እስከ ምሽቱ አንድ ሰዓት ድረስ ለምዕመናን ክፍት ሆኖ ይቆያል ተብሎ ነበረ። ዘግይቶ በደረሰን ዜና መሰረት ግን ወደ ቅዱስ ጴጥሮስ ባሲሊካ የሚመጡት ጎብኚዎች ቁጥር ከፍተኛ በመሆኑ ምዕመናን ወደ ባሲሊካው መግባት የሚችሉበት ጊዜ ከእኩለ ሌሊት በኋላም ሊራዘም እንደሚችል ቫቲካን አስታውቋል። ለቅዳሜ በታቀደው የፍራንሲስ አስከሬን ሽኝትና ስንብት ስነ ስርዓት ላይ የጀርመን መርሃይ መንግስት ኦላፍ ሾልዝንና የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይን ማየር እንዲሁም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ጨምሮ የበርካታ ሀገራት ርዕሳነ ብሔራትና መራህያነ መንግስታት ይገኛሉ ተብሎ ይጠበቃል። ይህ ዶችቨለ ዲ ደብልዩ ነው። ከዶች በለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ በምስራቅ ወለጋ ዞን ኪረሙ ወረዳ ትናንት ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በጥቃቱ ከባድ መሳሪያዎችም ጥቅም ላይ መዋላቸውንና ዝርፊያም መፈጸሙን አንድ ነዋሪ ለዶችበለ ተናግረዋል። ጅቡቲ ሕገ ወጥ የምትላቸው ስደተኞችን በቅርቡ ማባረር እንደምትጀምር አስታወቀች። ጅቡቲ የሚገኙ ሕገ ወጥ ስደተኞች እስከ ጎርጎሮሳዊው ሚያዚያ መጨረሻ ሀገሪቱን ለቀው እንዲወጡ የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አዟል። የፍልስጤም ፕሬዚዳንት መሐሙድ አባስ ሐማስ ጋዛ ውስጥ የያዛቸውን ታጋቾች በሙሉ እንዲለቅ ጠየቁ። ሐማስ ታጋቾቹን ይዞ መቆየቱ እስራኤል በፍልስጤም ጥቃቷን እንድትቀጥል ሰበብ ሆኗታል ብለዋል አባስ። ዜናው በዚሁ አበቃ።